ኢኮኖሚው አለ አፍሪካውያን ትልቅ ተስፋ የጣሉበት አህጉራዊ ነፃ የንግድ ቀጠና የጎርጎሮሳዊው 2021 ዓ.ም ከሳምንት በኋላ አንድ ተብሎ ሲጀመር ተግባራዊ ይሆናል። የንግድ ቀጠናውን የሚመሰርተውን ስምምነት ከኤርትራ በቀር 54 የአፍሪካ አገሮች ፈርመዋል። በየአገሮቻቸው ሕግ አውጪ ተቋማት ያጸደቁት ግን ኢትዮጵያን ጨምሮ ሰላሳ አራት ሀገሮች ብቻ ናቸው። የአፍሪካ አህጉራዊ ነፃ የንግድ ቀጠና በተግባር ታህሳስ 23 ቀን 2013 ዓ ም ስራ የሚጀምረው በእነዚህ ሰላሳ አራት ሀገሮች ብቻ ነው። ስምምነቱ ከወራት በፊት ስራ ላይ ይውላል ተብሎ የነበረ ቢሆንም አንድም በኮሮና ወረርሽኝ ሳቢያ አንድም በድርድሮቹ ዘገምተኝነት ተጓጥቷል። የስምምነት ሰነዱን ካረቀቁ ባለሙያዎች አንዱ የሆኑት በዩናይትድ ኪንግደም የሌስተር ደሞንት ፎርት ዩኒቨርሲቲ የዓለም አቀፍ ኢኮኖሚ ና የህግ ፕሮፌሰሩ መላኩ ደስታ እንደሚሉት ለስምምነቱ ገቢራዊነት ሰላሳ አራት ሀገሮች ማጽደቃቸው ብቻ በቂ አይደለም። ማጽደቁ አንድ አስፈላጊ የሆነ እርምጃ ሆኖ ከዚህ አልፎ እንደገና ፈረጦችን በተመለከተ ሁሉን በሚያስማማ ደረጃ እያንዳንዱ ሀገር አዘጋጅቶ በሰንጠረዥ ማቅረብ ይኖርበታል። ሰላሳ አራቱ ማላቀረብ እስካሁን ድረስ በጣም ጥቂቶች ናቸው ያቀረቡት ከነሱ በጸጥታ ጥናት ተቋም የአፍሪካ ፊውቸርስ እና ኢኖቬሽንስ ፕሮጀክት ኃላፊ ያኪሲሊያ ግን አሁን በስራ ላይ የሚገኙ ታሪፎችን እና ሌሎች የንግድ እንቅፋቶችን ማስወገድ እንዲህ በቀላሉ የሚከወን እንዳልሆነ ያስጠነቅቃሉ። አሁንም በተለያዩ አገሮች መካከል ስምምነት የሚሹ በርካታ የታሪፍ መስፈርቶች አሉ የሚሉት ሲልየ በጎርጎሮሳዊው 2034 ዓ ም እስከ 97 በመቶ ገደማ የታሪፍ ስርዓቶችን የማስወገድ ሀሳብ እንዳለ አስረድተዋል። እንደ ባለሙያው ከሆነ በተለያየ የእድገት ደረጃ ላይ የሚገኙ ከ50 በላይ የአፍሪካ አገራትን ገበያዎች ማጣጣም ፈታኝ ነው። ለዚህ ስምምነቱን መፈረምና በህግ አውጪዎቻቸው ማጽደቅ ብቻ ለአፍሪካ አገራት በቂ አይደለም። ሀገሮች ስምምነቱን ማጽደቅ አለባቸው፣ ነገር ግን በርካታ ድርድሮች መካሄድ ይኖርባቸዋል። ለምሳሌ ያክል የንግድ መረጃዎችን የሚያሰባስበውና ዋና መስሪያ ቤቱን በአዲስ አበባ የሚያደርገው የአፍሪካ የንግድ ታዛቢ መቋቋም ይኖርበታል። የንግድ ድርድሮች ደግሞ እጅግ ውስብስብ ናቸው። የእያንዳንዱ ታሪፍ ክፍያ ድርድር ተደርጎበት ስምምነት ሊፈጸም ይገባል። ሸቀጦች የተመረቱበትን አገር በማረጋገጥ በነፃ የንግድ ቀጠናው ለግብይት የሚቀርቡበትን ስልት የሚደነግገው ስርዓት ወይም ሩልስ ኦፍ ኦሪጅን በድርድር ከስምምነት ያልተደረሰበት ቁልፍ ጉዳይ ነው። ፕሮፌሰር መላኩ ይህ ያልተጠናቀቀ አንድ ትልቅ ጉዳይ እንደሆነ ለዶችቭል አስረድተዋል። የአንድ ዕቃ የተሰራበት ወይም የተፈበረከበትን ሀገር መወሰን የሚቻለው እንዴት ነው ለሚለው የሚወጣ ሕግ አለ። እሱ ላይ እስካሁን ድረስ ገና ድርድር ላይ ነው ያለችው አፍሪካ። ሰላሳ አራት የአፍሪካ ሀገሮች ይህን ነገር አጥብቀዋል ስንል ምን ማለታችን ነው? ከነዚህ ከሰላሳ አራት ሀገሮች የመጡ እቃዎች ከሌላ ሀገር ከመጡ እቃዎች በተሻለ ሁኔታ ይስተናገዳሉ ማለታችን ነው ግን ከሌላ አገር ከመጡ እቃዎች በተሻለ እንዲስተናገዱ ከተፈለገ ከእነዚህ ከሰላሳ አራቱ ሀገሮች ለመምጣታቸው ማረጋገጫ ያስፈልጋል። አንድ እቃ በየቀኑ የምንጠቀምበት አንድ ተራቃ ፊቴ ላይ ሳኒታይዘር ያለ ይሄ ሳኒታይዘር ኢትዮጵያ ውስጥ ነው የተሰራው ለማለት መሟላት ያለባቸው ነገሮች አሉ። ኢትዮጵያ ውስጥ የተሰራ ሳኒታይዘር ብለን በምነሳ ወደ ኬንያ ሲገባ የአፍሪካ ንግድ ቀጠና አባል ካልሆኑ ሀገሮች ከሚመጣው ጋር ሲወዳደር ያነሰ ቀረጥ እንዲከፍል በተወሰነ ደረጃ እንዲሁም በሂደት በነፃ እንዲገባ ይደረጋል። ሰላሳ ማድረጓ ውስጥ ሲሊያ ይሄ ዕቃ በእርግጥ ከኢትዮጵያ ነው የተሰራው የሚለው ማረጋገጥ ትፈልጋለች። ከቻይና የተሰራ ዕቃ በኢትዮጵያ በኩል አድርጎ ኢትዮጵያዊ ለኝ ብሎ እንዲገባ አትፈልግም። አንዚያ ለሌሎቹ መጠቀሚያ ሆኖ ማለት ነው። ስለዚህ ይሄ ሩልስ ኦፍ ኦሪጅን የምንለው ይሄ አንድ ዕቃ የተሰራበትን አገር የምንወስድበት ደንብ ወይም ህግ ገና ድርድር ላይ ነው ያለው። ሌላው ፈተና የአፍሪካ አህጉራዊ ነጻ የንግድ ቀጠናን የምስራቅ አፍሪካ የልማት በይነ መንግስታትና የምስራቅና ደቡባዊ አፍሪካ የጋራ ገበያ ወይም ሳን ከመሳሰሉ ስምንቱ ክፍለ አህጉራዊ ተቋማት ጋር የማጣጣሙ ነገር ነው። ክፍለ አህጉራዊ ተቋማት እያንዳንዳቸው የራሳቸው የነጻ ንግድ ገበያና የየራሳቸው የጉምሩክ ህብረት ኖሯቸው ወደ አፍሪካ የኢኮኖሚ ማህበረሰብ እንዲያድጉ የተያዘ እቅድ አለመሳካቱን የሚያስታውሱት ፕሮፌሰር መላኩ አሁን ግን የአህጉሪቱ አገራት በቀጥታ አባል የሚሆኑበት የአፍሪካ የኢኮኖሚ ማህበረሰብ የመፍጠር መንገድ መመረጡን ያስረዳሉ። መጀመሪያ በአቡጃ ስምምነት የምንለው በዘጠና አንድ በፈረንጆች አቆጣጠር የተፈረመ ስምምነት ነበር። በዚያ መሰረት ሀሳቡ የነበረው እሱ የአፍሪካ ቀጠናዎች ልበላቸው ምስራቅ ምዕራብ ማዕከላዊ ሰሜን እና ደቡብ ይባሉት እነዚህ እያንዳንዳቸው የየራሳቸው የነጻ ንግድ ገበያ ኑሯቸው የየራሳቸው የጉምሩክ ህብረት ፐርሰንት ኑሯቸው ከዚያ በኋላ እነዚህ አንድ ላይ መጥተው የአፍሪካ የኢኮኖሚ ማህበረሰብ አፍሪካ ኢኮኖሚ ኮሚሽን እንፈጥራለን የሚል በጣም ግልጽ የሆነ አቅጣጫ ነበረ በአለም አቀፍ ህግ ስምምነት የተቀመጠ ያ ሂደት ሊሰራ አልቻለም በተለያዩ ምክንያት እነዚህ አሁን ያልካቸው ቀጠናዊ የኢኮኖሚ ማህበረሰቦች በሚፈለገው መንገድና በሚፈለገው ቅንጅት መሄድ አልቻሉም። አንዱ ይፈጥራል፣ አንዱ ይዘገያል። አንዳንድ ሀገሮች እንዲያውም እግራቸውን አንፈራጠው ሁለት ቦታ ሶስት ቦታ እንደመቆም ያህል የሁለት የሶስት የተለያዩ ቀጠናዊ ማህበረሰቦች አባል ሆነዋል። ያ ደግሞ አስቸጋሪ ያስገኛል። በዚህ ምክንያት ነው ይሄ አፍሪካ የአህጉራዊ የንግድ ቀጠና እነዚህኞቹን ወደ ጎን አድርጎ እያንዳንዱ ሀገር በቀጥታ የአፍሪካ አህጉራ የንግድ ቀጠና አባል እንዲሆን የተደረገው በተቀናጀ መንገድ ወደ አንድ አቅጣጫ ሄደው የአፍሪካን የኢኮኖሚ ማህበረሰብ መስጠት ስላልቻሉ እነዚህን አልፎ እነዚህን ዘሎ በቀጥታ አገሮች አባል የሚሆንበት የአፍሪካ ኢኮኖሚክ ማህበረሰብ መስል እየተንቀሳቀስ ያለ ነው በአሁኑ ሰዓት። ያ ማለት እነዚህ ክልላዊ ማህበረሰቦች ወይም ቀጠራዊ ማህበረሰቦች ቦታ ያላቸውም ማለት አይደለም። አሁንም እነሱ ቦታ ይቀጥላል፣ የተወሰነ ጊዜ በሂደት ግን፣ እነሱ እራሳቸው ንግድን በተመለከተ ነው ያው በተመለከተ ሊቀጥሉ ይችላሉ። ንግድን በተመለከተ በሂደት በአፍሪካዊ ቀጠራ መዋቅ ይኖርባቸዋል። ያ በጣም በአሁኑ ሰዓት በጣም በጣም ሴንሲቲቭ የሚባለው ትኩስ ነገር በእጅ እንደመያዛ ከልታስቦ ይችላለ። በጣም ከባድ የሆነ ፖለቲከኞቹ ሊናገሩ የማይፈልጉት የማይፈቅዱት አይነት ነገር ነው ያለው። ምክንያቱም ብዙዎቹ እነዚህ ማህበረሰቦች እንዲፈርሱ አይፈልጉም። የንግድ ጉዳይ ነው እንዲቀጥል ሁሉ ይፈልጋሉ። ያ አሰራር በሁለቱ መካከል በእነዚህ ሪጂናል ኢኮኖሚክ ኮሚዩኒቲ ባልኳቸው መካከል እና በአፍሪካ ንግድ ቀጠና መካከል ያለው ግንኙነት ገና ገና ብዙ ፈተና የሚጋርጥ እስካሁን ድረስ መፍትሔ ያልተሰጠው እስካሁን ድረስ ግልጽ የሆነ አቅጣጫ ያልተሰጠው ሁኔታ ላይ ነው ያለው። ለጊዜው አሁን የምናወራው እያንዳንዱ ሀገር ኢትዮጵያ የምትመለከታት የጋድ አባል ነች። የኮሜሳ ጋር አባል ነች። በኮሜሳ በኩል አድርጋ ደንደም የአፍሪካ ቀጠና አባል የሆነችው በኢጋድ በኩል አድርጋ ደንደም የሆነችው በከርጥ ታተነሳ ነው አባል የሆነችው የምስራቅ ኢስት አፍሪካን ኮሚዩኒቲ ያለው ቅድማ ኬንያ እና ዩጋንዳ ወይም ደግሞ ሩዋንዳ የዚህ የቀጠና ማህበረሰብ አባል ናቸው። እነሱ የአፍሪካ ቀጠና አባል ናቸው። ከነሱ ውስጥ ያለችው ታንዛኒያ የዚህ አባል አለች። እና ምን ማለት ነው የፈለኩት አሁን የምንነጋገርበት የአፍሪካ የንግድ ቀጠና አገሮቹ እንደ ሀገር በቀጥታ አባል የሆኑበት እንጂ የግድ ክልላዊ በሆነው ወይም ቀጠናዊ በሆነው ማህበረሰባቸው በኩል የሚመጡበት አይደለም። ሌሎቹ አካባቢ ደግሞ የተለየ መልክ እናያለን። አሁን ለምሳሌ ምዕራብ አፍሪካ እንደ ኢኮዋስ ሆነው አብረው የቀረጥ መጥራት መስል ያቀረቡ ሁኔታ ነ ሁሉም ሀገሮች አባል ባይሆንም፣ ስለዚህ ነገሮች ትንሽ ሰብሰብ ያለ ነው። በተግባር ብዙ ችግሮች ይፈጥራል። የአፍሪካ ሀገራት ለንግድ ቀጠናው ስኬታማነት ከአውሮፓ ቻይናና አሜሪካ በተናጠል የተፈራረሟቸው የንግድ ስምምነቶችና ወደፊት የሚያበጇቸው ተመሳሳይ ግንኙነቶች ምን መልክ እንደሚኖራቸው መፍትሄ ማበጀት ይጠበቅባቸዋል። ፕሮፌሰር መላኩ ኬንያ ከአሜሪካ ነጻ የንግድ ቀጠና ለመፍጠር የጀመረችውን ድርድር በምሳሌነት በመጥቀስ የጉዳዩን ውስብስብነት ያስረዳሉ። ኬንያ በቅርቡ ከአሜሪካ ጋር የሁለትዮሽ የሆነ የነጻ ንግድ ቀጠና ውስጥ ለመግባት ድርድር ውስጥ ገብታለች። ይሄ ብዙዎቻችንን ከእኔ ጀምሮ ብዙ ትችት እንድናቀርብ አድርጎናል። አሜሪካ ከሰሃራ በታች ካለ አፍሪካ ጋር የምትገናኘው በአሁኑ ሰዓት በንግድ አጎዋ አፍሪካን ግሮውዝ ኤንድ ኦፖርቹኒቲ አክት በሚባል ከሰሃራ በታች ያለው አፍሪካ ብለው አሜሪካኖች በችሮታ የሰጡት አንድ ህግ አለ። ያ ህግ ምንድን የእነሱ ህግ ነው። በድርድር የመጣ ነገር አይደለም። የዓለም አቀፍ ስምምነት አይደለም። ዋራው ጋር እነሱ እራሳቸው በግላቸው እነዚህ ነገሮች እንደሆን አለን በሚል ያወጡት ህግ አለ። ከሁለት ሺህ አካባቢ ጀምሮ ስራ ላይ ያለ ማለት ነው። E yeah, é... በሁለት ሺህ ሀያ አምስት ያልቃል። እነሱም ወደፊት አናድሰውም አናስቀጥለውም ብለው ወስነው፣ አሜሪካኖቹ ውሳኔ ምንድን ነው የሚለው ከዚህ በኋላ እንደ በፊቱ እኛ እናንተ እቃችሁን ወደ እኛ ሀገር በነጻ የምታስገቡበት እድል ፈጥረን፣ እናንተ ግን የእኛ እቃ ወደ እናንተ ገበያ የሚገባበት ነገር ሳትፈጥሩ ልንቀጥል አንችልም። የእንካለንካ የሚባለው ሪሲፕሮካል የሆነ ግንኙነት መፍጠር አለ። ያ ደግሞ ሊሆን የሚችለው ከሚፈልጉ ሀገሮች ጋር የሁለትዮሽ የነጻ ንግድ ቀጠና ስምነቶች ገብተን የእናንተ እቃ ነፃ ወደ አሜሪካ ገበያ ይገባ ከሆነ የአሜሪካ አቋም እናንተ ጋር በነፃ መግባት አለበት የሚል እንዳሁኑ በአንድ አቅጣጫ ብቻ የሆነ ዩኒላተራል የሆነ ጥቅም ጥቁም ሊቀጥላል የሚለው አቋም ይዘዋል። ይሄ አካሄድ እየሰራን ያለነው የአፍሪካ የንግድ ቀጠና አካሄድ አደጋ ላይ ስለሚ እያንዳንዱ ሀገር በግሉ ከሌሎች ጋር ስምምነት ከፈጠረ በአንድ በኩል አንድ ስለመሆን ፖሊሶቻችን አንድ ስለማድረግ እየተነጋገርን፣ በሌላ በኩል እያንዳንዱ ሀገር ሄዶ ከተለያዩ ሀገሮች ጋር ስምምነት የሚፈጠር ከአፍሪካ ውጭ ካሉ ሀገሮች ጋር ስምምነት ውስጥ የሚገባ ከሆነ ሁለት ተቃራኒ ነገሮች እያስተናገድን ልንቀጥል ነው ማለት ያ ደግሞ አፍሪካን ይጎዳታል የሚል አቋም ላይ ተደርሷል። ግን ይሄ አቋም ከፖለቲካዊ መግለጫነት አልፎ ወደ ሕግ ወደ አስገዳጅ ሕግነት አልተቀየረም በአፍሪካ ህብረት በኩል ። ስለዚህ ኬንያ የምታደርገው ነገር በሕግ ለሆነ ህጋዊ ነው። ይህን የአፍሪካን ፍላጎት ይጎዳል ነው እንድች የሚል ነገር ስላለን ብዙዎቻችን አሁን በግ ድረስ ከብት ሚያስኪት እያደረግና ያለው እየጣፍለም ያለ ነገች ጉዳይ ነው። አሁን ኬንያ ከአሜሪካ ጋር ብቻዋ ጋር ብትደራደረም ሁለቱን ሀገሮች በሚዛን ላይ ብናስቀምጣቸው አሜሪካኖቹ ጠንካራ የሆነ የመደራደር አቅም ይዘው ስለሚመጡ ኬንያ በአንጻራዊ መንገድ ደሰሙ ስለሚመጡም አሜሪካኖቹ የፈለጉት የመሆን ድሉ በጣም ሰፊ ነው። አሜሪካኖቹ የፈለጉት ነገር የጋራ ስምምነት ሆኖ ሊያመጣ ይችላል። የጋራ አንድ ሰነድ ሆኖ ሊያቆም ይችላል። አሜሪካኖቹ ከኬንያ ጋር ያንን ተፈረሙ በኋላ ምንድነው ሊያደርጉ ይችላል? ምግብ ምፈራው ያንን ከኬንያ ጋር የተስማሙት ስምምነት ለሌሎቹ የአፍሪካ ሀገሮች ውሰዱት ወይም ደግሞ ከኛ ጋር ሲነጋገሯችሉ ወደሚል አይነት ደረጃ ይደርሳሉ ያ አፍሪካን ይጎዳል ስለዚህ ምንድን ነው እያልን ያለ ነው ኬንያዎቹ ወደዚህ አቅጣጫ መሄዳቸውን ትተኸው በአፍሪካ በኩል ድርድር ውስጥ ሲገቡ የኬንያን ራሱ ፍላጎት የማስጠበቅ እድላቸው ይጨምራል በዚያም መንገድ የአፍሪካን ፍላጎት የማስጠበቅ እድላቸው ይጨምራል የሚል ትልቅ መከራ ስላልሰ ተመሳሳይ ጥያቄዎች ተመሳሳይ ክርክሮች ከአውሮፓ ህብረት ጋር እየተካሄዱ ነው ያሉት በአሁኑ ሰዓት የአውሮፓ ህብረት እስከ ሁለት ሺህ ድረስ የሎሜ ስምምነት በሚ የሚባለው ነበረ። ንግዱ ይካሄድ የነበረው ሁለት ሺ ላይ ኮቶኑ የሚባል የኮቶኑ ስምምነት የሚባል ነገር ተፈረመ እና እስከ ሁለት ሺ ስምንት ድረስ የሎሜን ስምምነት እንዲቀጥል አደረጉ። ለንግድ በተመለከተ ከሁለት ሺ ስምንት በኋላ ግን እንደ አሜሪካኖቹ በግላቸው ይሰቡት የነበረው ጥቅም ይቆምና የሁለትዮሽ የኛ እኛ ዕቃ ወደ አውሮፓ ሲገባ በነፃ ይገባ ከሆነ ያለ ቀረጥ ይገባ ከሆነ እነሱም ደግሞ የእኛ ዕቃ ማለት የአውሮፓ ዕቃ ወደ አፍሪካ ሲገባ በነፃ መግባት አለበት የሚል ነው መጡ። በዚህ መሰረት ኢኮኖሚክ ፓርትነርሽፕ አግሪመንት የሚል አን የህግ ሰነድ ይዘው ቀረቡ። እነሱ ብዙዎች ሀገሮች ያለ መፈረም ስላልቻሉ እንዲህ ብለዋል። ችግር ላይ ነው ያለው። የተወሰኑ ሀገሮችን ፈርመዋል። ያ ማለት ምን ማለት ነው? አፍሪካ ውስጥ ያለው አብሮ የመስራት በሂደት ወደ አንድ አቅጣጫ ለመሄድ ያለው ውሳኔ ጥያቄ ውስጥ ይወድቃል፣ ፈተናዎች ይወድቃል። ይሄ አሁን የአፍሪካ አገሮች ከአፍሪካ ውጭ ካሉ አገሮች ጋር ወደፊት ሊገቡ የሚችሉት ውል ወይም ስምምነት አፍሪካ ውስጥ የሚካሄደውን አብሮ የመስራት ኢኮኖሚያቸውን አንድ የማድረግ ሂደትን በከ- ከፍተኛ ደረጃ አደጋ ላይ ይጥለዋል። ይሄ የሚቀጥለው የአፍሪካ ፈተና ነው ብዬ እገምታለሁ። ከዚህ ባሻገር ከታሪፍ የማይገናኙ ጉዳዮችና ፖለቲካዊ እንቅፋቶች ፈተና መጋረጣቸው አይቀርም። የባለስልጣናት ሙስና በድንበር አካባቢ ሕጋዊ ሰነድ የማግኘት ሂደትን ሊያዘገይ ይችላል የሚሉት ያኪ ሲሊያ፣ የአቅም ማነስና የክህሎት ጉዳይ ፈተና መሆናቸው እንደማይቀር ያስረዳሉ። አንዴ የታሪፍ ክፍያ ስርዓት ወጥ ከሆነ በኋላ ሙስና የመፈጸም እድሉ ይቀንሳል። ነገር ግን የአቅም ማጣትና የክህሎት ጉድለት የአፍሪካ አህጉራዊ ነፃ የንግድ ቀጠናን የወደፊት ተግባራዊነትና ስኬታማነት የሚገዳደሩ ፈተናዎች ሆነው ይቀጥላሉ። አፍሪካ በቅኝ ግዛት የንግድ ሞዴል ተጠምዳለች የሚሉት የአፍሪካ አህጉራዊ ነጻ የንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ ስምምነቱን በእልህ ገቢራዊ ማድረግ ይገባታል የሚል አቋም አላቸው። አፍሪካ ከዓለም ምጣኔ ሀብት ያላት ድርሻ ሶስት በመቶ ብቻ መሆኑን የሚያስታውሱት ያኪሲሊያ በዚያ ላይ ወደ 55 ኢኮኖሚዎች መበጣጠሱ ለፈጣን አህጉራዊ የኢኮኖሚ እድገት ግዙፍ ፈተና ሆኖ መቆየቱን አስረድተዋል። ያኪሲሊ እንዳሉት ጥሩ ግንኙነት የሌላቸው አንዱ በሌላው ላይ ድንበሮቻቸውን የዘጉ አገሮች ከአንዳች ውሳኔ መድረስ አለባቸው። የአፍሪካ ነጻ የንግድ ቀጠና እንዲህ ውስብስብ ድርድሮች የሚሹ በርካታ ጉዳዮች ቢኖሩትም ታህሳስ 23 ቀን 2013 ዓ ም ተግባራዊ በመሆኑ የተቆረጠ ይመስላል። ወደ ተግባር በምንገባበት ጊዜ ብዙ እንቅፋቶች ይኖራሉ የሚሉት ፕሮፌሰር መላኩ የአፍሪካን ውስብስብ ችግሮች እየነቀሱ ለመሄድ ሁነኛው መፍትሄ እንደሆነ እምነታቸው ነው። በትክክል ከሰራ ቢፈጥር የሚችለው ገበያ ሊኖረው የሚችለው አንድምታ ከኢኮኖሚ የሚያልፍ ነው። ፖለቲካዊ አንድምታ። ብዙ ጊዜ ሁለት ሀገሮች አብረው የሚናገዱ ከሆነ ወደ ጦርነት አይሄዱ። በሁለት ሀገሮች መካከል በንግድ መተሳሰር ሰላምንም ያመጣል። ተስፋው በጣም ብዙ ነው። በሚፈጠረው የአዲስ የስራ እድል ብቻ፣ ከድህነት በሚወጡ ሰዎች ቁጥር ብቻ፣ በሚጨምረው ጂዲፒ ብቻ የሚወሰን ነገር አይደለም። በኢኮኖሚ በጣም እየተሳሰርን በሄድን ቁጥር እንደ አፍሪካ አንድ የመሆናችን በአንድ ድምፅ በዓለም አቀፍ መድረክ ላይ ቆመን ለመብታችን የመሟገት ስለምንሰባሰብ ከመሰባሰባችን የሚመጣ ጥንካሬ ያን ጥንካሬ ለሁሉም የአፍሪካ ሀገሮች በሚጠቅምበት መንገድ ለማዋዋል አንድ ከመሆን የሚመጣ ጥንካሬ አለ። ያንን ሁሉ እናደርጋለን የሚል ተስፋ ነው የፈጠረው። እስካሁን ድረስ ተከፋፍለን ለውጮቹ አመች ሆነን ለራሳችን ጎጅ ሆነን ቆይተናል። ከዚህ በኋላ በዚያ መቀጠል የለብንም። አይደለም አሁን ጃንዋሪ አንድ ላይ ጃንዋሪ አንድ ከአዳር አስራ አመት በኋላም ብንነጋገር ብዙ ችግሮች ይኖሩታል ግን እርግጠኛ ነኝ ሁሉም ሀገሮች አሁን በሚያሳዩት አይነት ተስፋ የሚሰጡ ሁኔታ ከቀጠሉ የአፍሪካን እጣ ፈንታ ወደ ተሻለ መንገድ ይወስዳሉ ተብሎ ከሚታሰቡት ነገሮች ውስጥ አንዱና ትልቁ እርምጃ የተወሰደ ይመስለኛል። በዚህ እምነት መሰረት የአውሮፓ ህብረት ታሪክ ማየት ይቻላል። ይህ ማለት የአውሮፓ ህብረት የአውሮፓ የኢኮኖሚ ማህበረሰብ ሲጀመር ንግድን ወይም ኢኮኖሚ ጥንካሬን ብቻ ብሏል ለመጀመረው በጀርመንና ፈረንሳይ መካከል ተጨማሪ ግጭት ተጨማሪ ጦርነት እንዳይፈጠር እነዚህን ሀገሮች በጥቅም ማስተሳሰር አለብን ተብሎ ነው የተጀመረው። እዚህም ውስጥ በየክልሉ የምናየው ልክ አሁን እኛ ምስራቅ አፍሪካ ውስጥ አሁን እንደምናየው ዛሬ እንዳለው ማለት ያንዳንዱ ሀገር በጥቅም በተሳሰረ ቁጥር ወደ ጦርነት የመሄዱ እድል እየቀነሰ ይሄዳል። እንደዚህ አይነት ስምምነቶች የ ተቋማዊ መድረኮችን ጨምረው ይዞ ነው የሚመጡት። በየጊዜው መሪዎቹ የተሰባሰቡ የሚነጋገሩበት እድል ይፈጥራሉ። ይህ ጋር የሚሰራውን ነገር እያየን ነው እና ይሄ ሁሉ ነገር ስንመለከተው ይሄ ስምምነት ለአፍሪካ ከፍተኛ የሆነ ተስፋ የሰነቀ ጥሩ የቃል ኪዳን ሰነድ ይመስለኛል። ይህ የንግድ ቀጠና አብዛኞቹን ታሪፎች በማስቀረት የአፍሪካውያንን የእርስ በርስ ንግድ እስከ ጎርጎሮ ሳቢው ሁለት ሺህ ሰላሳ አራት ዓመተ ምህረት 60 በመቶ በማሳደግ የ3.4 ትሪሊዮን ዶላር ገበያ የመፍጠር ውጥን ነው። ሙሉ በሙሉ ገቢራዊ ከሆነ በዓለም ባንክ ስሌት መሰረት 30 ሚሊዮን አፍሪካውያንን ከከፋ ድህነት፣ 70 ሚሊዮን የአህጉሪቱን ዜጎች ደግሞ ከመካከለኛ ድህነት መንጭቆ ያወጣል። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸት በቀለ ነኝ። ጤና